በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ለመሳተፍ የመጡት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በአገር ውስጥና ዓለም አቀፍ ጉዳዮች ላይ ለቪኦኤ የሰጡትን ማብራሪያ ለምሽቱ ይዘናል። በቅድሚያ የምናተኩረው በአገር ውስጥ ጉዳዮች ላይ ነው። በኢትዮጵያ የአገር ውስጥ ጉዳዮቿ በውጭ ፖሊሲዋና እንቅስቃሴዎቿ ላይ ያነጋገራቸው የቪኦኤ አፍሪካ ቀንድ አገልግሎት ኃላፊ ፒተር ሃይንላይን ለአቶ ኃይለማርያም ማርያም ካቀረባቸው ጥያቄዎች አንዱ ኢህአዴግ የህውሀት ተጽዕኖ እንዳለበት ይነገራል የሚል ነበር። ፒተር ሃይንላይን ጠቅላይ ሚኒስትሩ ስለ ተባበሩ ካመሰገናቸው በኋላ ኢህአደግ የህወሀት ተጽዕኖ አለበት ይባላል የእርስዎ አስተያየት ምንድን ነው? ሲል በቅድሚያ ላቀረበላቸው ጥያቄ ሁኔታውን በመልአት ለመረዳት ከፈለክ ፓርቲያችንን ልትረዳ ይገባል ሲሉ ማብራሪያ ከሰጡ በኋላ ስለ ኢህአደግ አፈጣጠር ዝርዝር ሰጥተው የሚከተለውም ብለዋል። the renewal process has brought up a new, I mean, a refined strategy and policy ባለፉት አስር ዓመታት ውስጥ የተካሄደው የህዳሴ ሂደት አዲስና የነጠረ የፓርቲውን ፖሊሲ ስትራቴጂና አቅጣጫ እንዲወጥ አድርጓል። በዚህም መሰረት ሁሉም ፓርቲዎች ወደ አንድ ንቅናቄ ገቡና አንድ አይነት አቅጣጫን፣ አንድ አይነት ልምድና የአሰራር አካሄድ በፓርቲው የውስጥ ስርዓት ያዙና ተመጣጣኝ ሊባል የሚችል ስፍራ ያዙ። ተፈጥሮአዊ የሆነ የትግል ልምድ ልዩነቶች በየቦታው ቢኖሩም ማለት ነው። በመሆኑም በሁሉም የኢህአደግ መዋቅሮች ውስጥ ለምሳሌ በምክር ቤቱ ውስጥ፣ በፓርቲው ጉባኤ፣ በሁሉም ኃላፊነቶችና የስራ ምደባዎች ላይ አራቱም ፓርቲዎች እኩል ናቸው። ዊትነስ አይ አም ዘ ፕሮዳክት ኦፍ ዚስ ፕሮሰስ ለዚህም ማኙ እኔ የዚህ ሂደት ውጤት መሆኔ ነው። እኔ ነዋሪ ማሳያ ነኝ። ኢህአዴግ በዚህኛው ወይም በሌላኛው ቡድን ተጽዕኖ ምክንያት በተወሰኑ ቡድኖች ወይም የጎሳ ቡድኖች ላይ የተዛባ አያያዝ አለው ብለው የሚገምቱ፣ ይህ የሐሰትና ተጨባጭነት የሌለው ግምት ነው። በመሆኑም በፓርቲያችን የውስጥ ሥርዓት ውስጥ የመጀመሪያው ጉዳይ ዴሞክራሲያዊ ግንኙነት ነው። የጥንካሬያችን መሠረት የፓርቲው የውስጥ ዲሞክራሲያዊ ሥርዓት ነው። ከውጪ ሆነው የሚያስቡት የሚያስቡት ፓርቲውን የውስጡን ሳያውቁ ነው። በመሆኑም ይህንን የፓርቲውን አሰራርና ፓርቲው እንዴት እንደሚሰራ ውዥንብር ላለባቸው ሰዎች ማስጨበጥ አለብን። ይህ ፓርቲ በውስጥ ዲሞክራሲያዊ ነው። ውሳኔዎቹና ስራዎቹ የሚከናወኑት በዲሞክራሲያዊ አካሄድ ነው። በመሆኑም ይህኛው ወይም ሌላኛው ፓርቲ ተጽዕኖ ያደርጋል ወይም ይጫናል ማለት አይቻልም። ምክንያቱም አራቱም አባል ፓርቲዎች እኩል ቁጥር ያለው ውክልና አላቸው። ከፈለጉም በዲሞክራሲያዊ ሂደት የሚፈል ተጽዕኖ ሁሉ አላቸው። ዋናው ጠቃሚ ጉዳይ በፓርቲው ውስጥ ዲሞክራሲ አለ፣ እየሰራ ያለ ነው። በዚህ ምክንያት ሰዎች ያላቸውን ግምት አልቀበልም። ለማሳያም እኔ የተመረጥኩት በአራቱም ፓርቲዎች ተወካዮች በሙሉ ድምፅ ነው ማለት ይቻላል። በእኔ ፓርቲ በደኢዴን ብቻ ሳይሆን በሌሎችም ጭምር ነው። እንዲህ አይነት ዲሞክራሲያዊ አካሄድ ባይኖረን ኖሮ ለየፓርቲያችን ወገናዊ ሆነን እንቀር ነበር። በመሆኑም የእኔ የኢህአደግ ሊቀመንበር ሆኖ መሰየም ዘግይቶም የሀገሪቱ ጠቅላይ ሚኒስትር መሆን ለዚህ ማሳያ ነው። ቀጥሎ ፒተር ለጠቅላይ ሚኒስትሩ ያቀረበው ጥያቄ በ2007 በሚካሄደው ምርጫ በእጩነት ይቀርባሉ ወይ፣ ማለትም ከዚህ ካሁኑ የሽግግር ወቅት በኋላ የፓርቲው መሪ የመሆን ተስፋ አሎት ወይ የሚል ነው። ቢፎር ደ ፓርቲ ኮንግረስ አላውስ ሌት ሚ ሰይ ሚስተር ፕሬዚዳንት ኦባማ የፓርቲ ጉባኤው ከመፍቀዱ በፊት ለምሳሌ ልበል ፕሬዚደንት ኦባማ የፓርቲያቸው አባላት ይሁንታ ሳይሰጡ የፕሬዚደንቱ እጩ እኔ ነኝ ማለት ይችላሉ? አይችሉም። ልክ እንደዚያው ይህም የፓርቲው ጉባኤ የፓርቲው ሂደት የሚወስነው ነው። ምክንያቱም ዲሞክራሲያዊ ነውና። ስለዚህ ፓርቲው ያንን እድል የሚሰጠኝ ከሆነ ወስደዋለሁ፣ ካልሰጠኝ ደግሞ ሌሎች መሰራት ያለባቸውን ስራዎች እሰራለሁ ማለት ነው። የዲሞክራሲ ሂደት ስለሆነ እኔ በግሌ ተነስቼ የፓርቲው ብዙኃን አባላት ነገ የሚመጡ ጉዳዮችን በሚመለከት የሚያደርገውን ውሳኔ እኔ አሁን ልወስነው አልችልም። ስለሆነም ይሄ ለዲሞክራሲያዊ ፓርቲ የሚቀርብ ጥያቄ አይደለም። የፓርቲው አባላት ግምገማቸውን አካሂደው የሚወስ የሚያሰፍኑትን ይመርጡኛል አይመርጡኝም ብሎ ከወዲሁ መተንበይ አይቻልም። አቶ ኃይለ ማርያም በኢትዮጵያ ያለው የአውራ ፓርቲ ስርዓት ነው ሲሉ ገልጸዋል። ኢህአደግ ሌሎች መድብለ ፓርቲዎች እንዲያድጉ ለመቀበል በሚያስችልበት ደረጃ ለመለወጥ ምን ያህል ጊዜ የሚያስፈልገው ይመስሎታል? ዲስ ኢስ ኦልሶ ዳይናሚክ ፕሮሰስ that you cannot uh, you cannot say that uh, I put this timeline so that I will reduce my dominance or, or uh, the other parties will come. It depends on the dynamics. Even by that line, the good day no. Brazil, Gizei, Honal, Biye, it was an Alaska matter. Let alchilum. By that, it will not be done. የኛ ፍላጎት ግን ባጭር ጊዜ ውስጥ እንዲሆን ነው ምክንያቱም በዚች ሀገር ንቁና ይበልጥ ዲሞክራሲያዊ ፓርቲዎች በወጡ ቁጥር የህዝቡ ውሳኔ የመስጠት አማራጭ የዛኑ ያህል ያድጋልና ነው። ለእኛ ግን አስፈላጊው የፓርቲዎች ቁጥር አይደለም። የሚያስፈልገው ለህዝብ የሚሰራው የትኛው ነው፣ የህዝባችንና የአባሎችን ፍላጎት ትልም የሚደግፍ ፖሊሲዎች ያሏቸው መሆናቸው ነው አስፈላጊው። ስለዚህ ይበልጥ ተመራጩ መንገድ የሚመስለኝ በሀገሪቱ ውስጥ ንቁና ጠንካራ ፓርቲዎች የመውጣታቸው ጉዳይ ነው። ያም ሲሆን ነው የአንድ ፓርቲ የበላይነት ከሌሎቹ ጋር አማራጭ ሆኖ ሊቀርብና ህዝቡ የፈለገውን ለመምረጥ እድል የሚያገኘው። ይህ ማለት ግን ኢህአደግ የበላይነቱን ያጣል ማለት አይደለም። የህዝቡ ምርጫ ነው ወሳኙ። ስለዚህ አንዳንድ የአውሮፓ ፓርቲዎችን ብናይ ለ ሐምሳና ስድሳ ዓመታት በበላይነት የቆዩ ናቸው። በጃፓንም እንዲሁ ለበርካታ ዓመታት ሠርተዋል። ስለዚህም ኢህአደግ እንደ ዱላ ቅብብሎሽ ሩጫ ከትውልድ ወደ ትውልድ ለረጅም ጊዜ ዓመታት ሊቆይ ይችላል። እንዳልኩት ግን ሁሉም በሂደት የሚለወጥ እንጂ ቀን ሊቆረጥለት አይችልም። ቀጣዩ ፒተር ለጠቅላይ ሚኒስትር ኃይለ ማርያም ያቀረበው ጥያቄ ኢትዮጵያ የኢንፎርሜሽን ወይንም የመረጃ ፍሰትን በጥብቅ ትቆጣጠራለች ተብላ በአንዳንድ አካባቢዎች ትነቀፋለች። ነቀፋ የሚያቀርቡ ጋዜጦች ተዘግተዋል። ጋዜጠኞች ጸረ ሽብርተኛ ሕግ በመተላለፍ ተወንጅለዋል። ዌብሳይቶች ይዘጋሉ። የአሜሪካ ድምጽ ራዲዮ ስርጭትም ሳይቀር ይታፈናል። የውጭ ስርጭቶች ይታፈናሉ። በተለይ ትላልቆቹን ጉዳዮች በተመለከተ እንደ ተዘጋው ፍትህ ጋዜጣና የታሰረውን በጣም ነቃፊ የሆነ የብሎግ ጋዜጠኛ እስክንድር ነጋን በመሳሰሉት ጉዳዮች የእርስዎ መንግስት ምን ያደርጋል ያደርጋል? ጓደኞችህ እንደሆኑና ስለ እነርሱም የሚሰማህ ነገር ሊኖር እንደሚችል አውቃለሁ። ፒተር መረዳት ያለብህ ሁለት ቆብ ያለው ማንም ሰው ሁለት ቆብ ማጥለቁን ማቆም አለበት። አንዱን ብቻ ማድረግ አለበት። እነዚህ ሁለት ቆቦች አንዱ በህጋዊ መንገድ መንቀሳቀስ ሲሆን ሁለተኛው ደግሞ ህገወጥና የሁከት መንገድ ከዐመፀኛ ድርጅቶች ጋር መስራት ነው። ኢትዮጵያ ውስጥ የታሰሩት ሰዎች የታሰሩት ወይም የተከሰሱት በህጋዊ መንገድ በመንቀሳቀሳቸው አይደለም። የታሰሩት ሰዎች ከዐመፅ አንቀሳቃሽ ድርጅቶች ጋር የተገናኙ ናቸው። በጋዜጠኝነት ስራቸው ምክንያት አይደለም የታሰሩት። ይህ የተፈቀደ ነው። ታውቃለህ። አንተ እዚያ ነበርክ። እዚያ ትሠራ ነበር ባት ግን ቀዩን መስመር ማለፍ የለብህም። አመጽ ቀስቃሽና የሽብር ፈጠራ ድርጅቶችን ማገዝን የመሳሰሉ አድራጎቶች ውስጥ መግባት የለብህም። ይህ የብሔራዊ ጸጥታ ጉዳይ ነው። ይህ ጋዜጠኝነት አይደለም። ተቃዋሚ መሆንም አይደለም። ተቃዋሚ በሁከትና በሕገወጥ መንገድ አይንቀሳቀስም፣ ከሽብር ፈጠራ ቡድኖች ጋርም አይገናኝም። እነዚህ ፓርቲዎች አይደሉም። እነዚህ ግለሰቦች ናቸው። እኛ ማንኛውንም ፓርቲ አልከሰስንም፣ ምክንያቱም በሕጋዊነት የተመዘገቡት ፓርቲዎች በአገሪቱ ውስጥ በሕጋዊነት መንቀሳቀስ ይችላሉ። ይሁን እንጂ በእነዚህ ፓርቲዎች ውስጥ በአባልነት የተመዘገቡ ግለሰቦች ግን ሁለት ምዝገባ ያላቸው አንዱ በሕጋዊ ፓርቲዎች ውስጥ፣ ሌላው ምዝገባ በሕገ ወጥና ሽብር ፈጠራ ፓርቲዎች ውስጥ የሆነ የሚከሰሱት በሕጋዊው ቆባቸው ሳይሆን በሌላኛው በሕገ ወጡና ከሽብር ፈጠራ ቡድኖች ጋር በተያያዘው ቆባቸው ነው። በሁለቱ መካከል ያለውን መለየት አለብን፣ በግልጽና ያለአንዳች ማወላወል ካቆመና በሕጋዊ መንገድ መስራት ከወሰኑ ሁል ጊዜ መድረኩ አለ። ሁለቱንም የሚቀላቀሉ ከሆነ ሁለቱን ለይተን ለሕገ ወጡ ለአመፁና ለሽብር ፈጠራው ግንኙነታቸውን ከሳቸዋለን። ያ በሀገሪቱ ሕግ መሠረት ይያዛል ያስቀጣልም። እነዚህ ልዩነቶች ግንዛቤ ሊጨበጥባቸው ይገባል። ለእናንተ ዩናይትድ ስቴትስ ውስጥ ይህ ችግር አይደለም፣ ምክንያቱም ጋዜጠኞች በሕገ ወጥ መንገድ አይንቀሳቀሱም። የሚሰሩት በሕጋዊ መንገድ ነው። ያላቸውም አንድ ቆብ ብቻ ነው። በዚህና በኢትዮጵያ መካከል ያለው ልዩነት ይኸው ነው። ብዙ ጊዜ ምዕራብ ሀገሮች ይህንን ቅልቅል አይረዱም፣ ምክንያቱም ችግሩ የለባቸውም። ሁሉም ጋዜጠኞች በሕጋዊ መንገድ ሲሰሩ ነው የሚያዩት። ይህ የሕገ ወጡና የሌላኛው ቆብ ችግር የለባቸውም። ያ ልዩነት አንዳንዴ ውዥንብር ያለበት ነው። አስፋራስ ዊ አር ኮንሰርንድ ዊ ፎከስ for our national security interest and that our national security interest cannot be compromised እኛን በሚመለከት በቅድሚያ የምናተኩረው በብሔራዊ ጸጥታ ጉዳዮቻችን ላይ ነው። ይህ የብሔራዊ ጸጥታ ጥቅም ጉዳያችን ደግሞ አንድ ሰው ሁለት ቆብ ስላለው ብቻ ለድርድር የሚቀርብ አይደለም። በህጋዊ መንገድ ብቻ እንዲንቀሳቀሱ እንመክራቸዋለን፣ በጋዜጠኝነትም ቢሆን ተቃዋሚዎችም ቢሆኑ። ፒተር ተከታይ ጥያቄ አስከተለ። በአሁኑ ጊዜ መንግስቶ የፕሬስ ነጻነትን ምናልባት ትንሽ ለቀቅ ማድረግ ላይ ምን አቋም አለው? በአሁኑ ጊዜ ዌብሳይቶች ተዘግተዋል። የውጭ ስርጭቶች ታፍነዋል። ጋዜጦች ተዘግተዋል። ስለዚህ ምን ይሉናል? ዚስ አይ ቲንክ ሹድ ቢ ቨሪ ክሊር ዛት ማይ ጋቨርንመንት ሃዝ ኖ ፖሊሲ ኦፍ ብሎኪንግ ዲስ ኢሹስ ግልጽ መሆን ያለበት የእኔ መንግሥት እነዚህን ጉዳዮች የማገድ ፖሊሲዎች የሉትም። የሚወሰነው በዌብሳይቶቹም ይሁን በማንም ማንነት ነው። ከእንደዚህ አይነት ድርጅቶች ጋር ምንም አይነት ግንኙነት ካላቸው ግልጽ ነው፣ ያ በሁሉም ሀገር ውስጥ ይደረጋል። የኦሳማ ቢን ላደን ብሎግ ዩናይትድ ስቴትስ ውስጥ መክፈት አይቻልም በመጨረሻም ከተሰጠኝ ጊዜ እያለፍኩ እንደሆነ ይገባኛል ጠቅላይ ሚኒስትር ነገር ግን ምናልባት አንድ የውጭ ፖሊሲ ጉዳይ ጥያቄ ማንሳት ብችል ሱዳንን የተመለከተ ነው። የሱዳንና የደቡብ ሱዳን መሪዎች በዚህ ሳምንት አዲስ አበባ ውስጥ ነበሩ። ኢትዮጵያም ከመጀመሪያው አንስቶ የሽምግልና ሚና ስትጫወት ቆይታለች። ጠቅላይ ሚኒስትር መለስ በዚህ በጣም የተመሰገኑበት ነው። እርሶስ በዚሁ ይቀጥላሉ? ወይስ ይህ ነገር ጠቅላይ ሚኒስትር መለስ የሁለቱን ወገኖች ጉዳይ በግላቸው ይዘውት የቆዩት ይሆን? ላኪሊ ቱዴይ ኤግዛክትሊ ፋይቭ ሚኒትስ አጎ ዜይ ሳይንድ አን አግሪመንት መልካም ዕድል ሆኖ ልክ ከአምስት ደቂቃ በፊት ነው ስምምነቱን የተፈራረሙት። ይህን ጥያቄ ስላነሳህ በጣም አመሰግናለሁ። ስምምነቱ ሲካሄድ በቀጥታ ከኒው ዮርክ ሆኜ ስከታተል ነበር። ስምምነት ላይ ደርሰው ተፈራርመዋል። እንደሚታወቀው ፖሊሲያችን ከቀድሞ ያልተዛነፈ ነው። ሟቹ ጠቅላይ ሚኒስትር መለስ በሱዳን ሰላምና መረጋጋት እንዲሰፍን እንዲጸናም አስተዋጽኦ አድርገዋል። ስምምነቱን ለማሳካት ትልቅ ጥረት አድርገዋል። ድጋፋቸውና የማደራደር ችሎታቸው ስልታቸው ውጤታማ ሆኗል። የእርሳቸው ሕይወት ካለፈ በኋላ ፈለጋቸውን በመከተል ከሁለቱም ሱዳኖች መሪዎች ጋር ስሰራ ነበር። ጠቅላይ ሚኒስትር መለስ ዜናዊ ለድርድሩ ጥሩ መሰረት ስለጣሉ ኢትዮጵያ ተደማጭነት አግኝታለች። ለዚህም የደቡብና የሰሜን ሱዳንን መሪዎችን አመሰግናለሁ። መሪዎቹ ከአቢዬ ጉዳይ በስተቀር ሙሉ በሙሉ ለማለት ይቻላል በሁሉም ነጥቦች ላይ ተስማምተዋል። የአቢዬ ጉዳይም የአፍሪካ ህብረት ሰላምና ጸጥታ ምክር ቤት ኃላፊነት እንዲወስድና ውሳኔውን እንደሚቀበሉ ተስማምተዋል። የእኛ ፖሊሲ ለአፍሪካ ቀንድ ሰላምና መረጋጋት እንዲሁም ብልጽግና እንዲሰፍን በትብብር መስራት ነው። እንደ ኢጋድ ሊቀመንበርም ዓላማችን ይኸው ነው። መልካም ዕድል ሆኖ ሶማሊያም የሽግግር ጊዜዋን አብቅታ ብቁ ፕሬዚደንት መርጣለች። ፓርላሜንታዊ ስርዓት አስፍና በሚቀጥሉት አራት ዓመታት ኢኮኖሚዋን እንደምታዳብር ተስፋለን። አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ኢትዮጵያ ከኤርትራ ጋር በባለ አምስት ነጥቡ የመፍትሄ ሀሳብ ላይ ለመነጋገር ዝግጁ መሆኗን በአባይ ጉዳይ ደግሞ ከሱዳንና ከግብፅ ጋር እየሰራች መሆኗን የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለቪኦኤ ገልጸዋል። ለቪኦኤው የአፍሪካ ቀንድ አገልግሎት ኃላፊ ለፒተር ሃይን ላይን በሰጡት ልዩ ቃለምልልስ የመንግስታቸው የውጭ ግንኙነት የተመሰረተው በርዕዮተ ዓለም ሳይሆን በሀገርና የፓርቲ ጥቅም ጉዳይ ላይ መሆኑን አመልክተዋል ለኢትዮጵያ ቅርብ በሆኑ ጉዳዮችና በውጭ ፖሊሲዎቿ ላይ የሚያተኩረው ሁለተኛው ክፍል ቀጥሎ ይቀርባል ለኢትዮጵያውያን አነጋጋሪ ሆኖ የቆየውና የሚያሳስባቸው የውጭ ፖሊሲ ኤርትራን የሚመለከተው ነው ለኢትዮጵያውያን ቁልፍ የሆነ ጉዳይ ነው። በቅርቡ እርስዎ ከአቶ ኢሳያስ አፈወርቂ ጋር ሰላምታ በመለዋወጥ እንደተጨባበጡ ይነገራል። ስለዚህ እርግጠኛ አይደለሁም፣ ግን እውነት ከሆነ እርሶ ይነግረናል። ምናልባትም እንደገና ድርድር ለመጀመር እርምጃ አለ ይባላል። የኤርትራውን መሪ አነጋግረዋል። የሁለቱን ሀገሮች ግንኙነት ስለማሻሻል የሚያስችል ሂደት ተጀምሯል። ተንክ ዩ ቨሪ መች ፒተር አዝ ፋር አዝ አወር ፎሬን ፖሊሲ አዝ ሪጋርድስ ኤሪትሪያ ኢዝ ኮንሰርንድ ዜር ኢዝ ኖ ቼንጅ ኢን ፖሊሲ። አመሰግናለሁ ፒተር። ኤርትራን በሚመለከት ያለንን የውጭ ፖሊሲ አልለወጥንም። ፖሊሲያችን ጦርነቱን ተከትሎ የተቀረጸና ላለፉት ዘጠኝ ዓመታት እየሰራ ያለ ፖሊሲ ነው። ያለአንዳች ቅድመ ሁኔታ መነጋገር እንፈልጋለን። ግንኙነታችንን ልናሻሽል የምንችልበት ብቸኛ መንገድ ንግግር ነው። ይህንንም ለኤርትራ መንግሥትና መሪዎች አሳውቀናል። ላለፉት ዘጠኝ ዓመታት ይሆናል ብለን እየጠበቅን ነው። ወደፊትም በዚሁ እንቀጥላለን። የፖሊሲ ለውጥ የለንም። የፖሊሲውን አቅጣጫ የሚያወጣ ነው እኛው ነን። እኛ የምንለው ባለአምስት ነጥ ቅጥብ የሰላም ሐሳብ የሰላም ስትራቴጂ ነው። አሁንም ጠረጴዛ ላይ ያለ ነው። ግንኙነቶቻችንን ለማሻሻል ከኤርትራ መንግሥት ጋር በጠረጴዛ ዙሪያ ተቀምጠን መነጋገር እንፈልጋለን። ስለዚህ አሁንም ሂደት ላይ ያለ ጉዳይ ነው። መጨባበጥን በተመለከተ ግን እኛ ኤርትራ ውስጥ ካሉ ሰዎች ጋር ችግር የለብንም። የአገዛዙ ችግር ነው። ተደርጎም ከሆነ ችግር የለውም፣ ግን አልተጨባበጥንም። Uh, the next question has to do with uh, Egypt. Uh, your background is academics, and if I'm not mistaken, you have a degree <laughs> in... <laughs> in <engineering>. <laughs> <laughs> <laughs> <laughs> ባለፉት ጥቂት ቀናት የግብፅ ባለሥልጣናት ኢትዮጵያ በውሃው አጠቃቀም ላይ አክራሪ አቋም ይዛለች ሲሉ በይፋም ባይሆን በምስጢር መናገራቸው ተሰምቷል። በዚህ ሰሞን ደግሞ የግብፅ ውጭ ጉዳይ ሚኒስቴር እንደ አውሮፓ ቆጣጠር በ1995 ዓ.ም በቀድሞ ፕሬዚዳንት ሆስኒ ሙባረክ ላይ ግድያ በመሞከር ወንጀል ተፈርዶባቸው ኢትዮጵያ እስር ቤቶች ውስጥ ስለሚገኙ ግብፃውያን ጥያቄ መላኩን አስታውቋል። እነዚህ ሁሉ ግብፅ ከኢትዮጵያ ጋር ያላትን ግንኙነት እንደገና የመመልከት አዝማሚያ ይጠቁማሉ። መጀመሪያ በእስረኞቹ ጉዳይ ምን አስተያየት አለው? በተጨማሪ ደግሞ እርስዎ የሚመሩት መንግስት በአባይ ወንዝ አጠቃቀም ላይ ከቀደሙት ጠቅላይ ሚኒስትር የተሻለ አግባብና ለዘብተኛ አቋም ሊኖረው ይችላል። በቅድሚያ ፒተር የአባይን እንዲሁም የኢትዮጵያና የግብፅን ግንኙነት በሚመለከተው የውጭ ፖሊሲ ጉዳይ ላይ የውሃ መሐንዲስ መሆን አያስፈልግህም። ምክንያቱም ይህ ለማንም ኢትዮጵያዊ ግልጽ የሆነ ጉዳይ ነው። የአባይ ጉዳይ ለምዕት ዓመታት የቆ የጉዳይ ጉዳይ ነው። በዚህ መንግስት ብቻ ሳይሆን በቀደሙ የኢትዮጵያ መንግስታትም እንዲያውም በግብፅ ከፈርዖን ዘመናት ጀምሮ ያለና እየቀጠለ ያለ ጉዳይ ነው። ይህ የኢትዮጵያ ብቻ የሚሆነ ጉዳይ አይደለም። የሁሉም የአባይ ተፋሰስ ሀገሮች ጉዳይ ነው። የተፋሰሱ የራስጌም ሆነ የግርጌ ሀገሮች ጉዳይ ነው። ይህ የወሰን ተሻጋሪ ወንዞች አለም አቀፍ ጉዳይም ነው። ኢትዮጵያ ኦቭ ዘ ናይል ዋተር ኢፍ ዩ ሴይ ዛት ዩ አር ኖት ይህ አስፈላጊ ጉዳይ ነው። ምክንያቱም ኢትዮጵያ ለአባይ 86 ከመቶ ከመቶውን ውሃ የምታስገባ ሀገር ነች። ይህንን ውሃ ታዲያ ኢትዮጵያ ለልማቷ ልታውለው አትችልም የምትል ከሆነ ይሄ የቂል ሰው ስሌት ነው የሚሆነው። ካለበለዚያ ይህ እጅግ ቀላልና አመክኗዊ የሆነ ጉዳይ ነው። የግድ የውሃ ኢንጂነር መሆን የለብህም። ይህንን በተመለከተ ኢትዮጵያ ከግርጌዎቹ ሀገሮች ከሱዳንና ከግብፅ ጋር ለመስማማት ልበሰፊ ሀገር ሆና ቆይታለች። ከግብፅ ጋር ብቻ አይደለም፣ ምክንያቱም የውሃው የጋራ ተጠቃሚዎች እነርሱ ናቸው። አሁን ታዲያ በአባይ ተፋሰስ ውስጥ ያለን ሀገሮች የውሃው ተቀራራቢ ተጠቃሚ እንድንሆን የራስጌዎቹ ሀገሮች ስምምነት ላይ ደርሰናል። ኢትዮጵያ ኢትዮጵያ ሁል ጊዜ በግርጌዎቹ ሀገሮች በሱዳንና በግብጽ ላይ አንዳችም የጎላ ጉዳት ሳይደርስ ውሃውን መጠቀም ትፈልጋለች። በቴክኒክ ደረጃም እነዚያን የግርጌ ሀገሮች ሳንጎዳ የራስጌዎቹ ሀገሮች ተጠቃሚ ልንሆን እንችላለን። ይህ መፍትሄ እስካለን ድረስ ለምን አንተባበርም? በመሆኑም ኢትዮጵያ በአሁኑ ጊዜ ለኃይል ማመንጫ የሚውሉ ግድቦችን መገንባት ጀመረች። ይህ ደግሞ ውሃውን ወደ ሌላ አቅጣጫ የሚወስደው ወይም የሚያስቀራው አይደለም። በተጨማሪም በሱዳን በግብፅና በሁሉም የምስራቅ አፍሪካ ሀገሮች ውስጥ ያለውን ኢኮኖሚ ለማሳደግም አስተዋጽኦ ያበረክታል። በመሆኑም ይህ ሁሉም አሸናፊ ሁሉም ተጠቃሚ የሚሆንበትና ነገሮችን በትብብር መስራት የሚቻልበት መስክ በመሆኑ ሁላችንም ወደ ትብብሩ መምጣት አለብን። ባይዘወይ ኢትዮጵያ ሀዝ ኦፈርድ ቨሪ ትራንስፓረንት አንድ ቪዚብል ኦፈር በነገራችን ላይ ኢትዮጵያ በጣም ግልጽ የሆነና መታየት የሚችል ሐሳብ ለግብፅና ለሱዳን አቅርባ የሱዳን የግብፅ የኢትዮጵያ ባለሙያዎች ያሉበትን አንድ ቡድን ለማቋቋም ተስማምተናል። በታላቁ የህዳሴ ግድብ ግንባታ ምክንያት በግብፅና በሱዳን ላይ የሚደርስ ጉዳት መኖር አለመኖሩን የሚከታተሉ ዓለም አቀፍ ታዛቢዎች፣ ባለሙያዎችም ተካተዋል። ይህ የኢትዮጵያና ያለፉ ጠቅላይ ሚኒስትሯ ሐሳብ የሚያመለክተው አብረን የመስራትና የማደግ መንገድን ለመሻት ያለንን ብርቱ ፍላጎት ነው። You know, Nile is not the only issue that we can work together to develop together. አየህ፣ አባይ አብረን ለማደግ አብረን መስራት የምንችልበት ብቸኛው ጉዳይ አይደለም። አባይ ለዲፕሎማሲያችንና ለምጣኔ ሀብት መቀናጀት መሰረታዊና ማዕከላዊ ጉዳይ ነው። ሆኖም ግን ብቸኛው መንገድ አይደለም። መናገድ እንችላለን። አንዱ በሌላው ሀገር ኢንቨስት ማድረግ ይችላል። በህዝቦች ግንኙነቶች ላይ መስራት እንችላለን። ግንኙነቶቻችንን ከግብፅና ከሱዳን ጋር በብዙ መንገዶች ማጠናከር እንችላለን። ችግሩ የቀድሞው የግብፅ መንግስት ነበር። የአሁኑ መንግስት ምን እንደሚያደርግ ሰንብተን እናየዋለን። ያለፈው ግን የአባይን ጉዳይ የሚያየውና የያዘውም እንደ ጸጥታ እንደ ደህንነት ጉዳይ ነበር። የውጭ ዲፕሎማሲ የውጭ ጉዳይ ሚኒስቴርም ጉዳይ አልነበረም። የአባይን ጉዳይ የያዘው የደህንነት ኃላፊው ነበር። አሁን እየተሰሙ ያሉ ጭምጭምታዎች አሉ፣ የደህንነት ጉዳይ ነው፣ ግብፅ እንደ ደህንነት ጉዳይ ነው የያዘችው የሚሉ። ይሁን እንጂ እኔ የአሁኑን መንግስት አቋም አሁን ልነግረህ አልችልም። የሽግግሩ መንግስት ከእኛ ጋር ቆሞ ነበር። አንዳንዱ አንዳንዶቹ መሪዎችም የአዲሱ መንግሥት አባል ናቸው። በቅርብ እየተከታተልነው ነው። ምክንያቱም በዚህ ጉዳይ ላይ እየሰሩ ባሉት ቡድኖች ላይ የተፈጠረ ችግር የለም። አሁን ያለው የተሳካና የተጣጣመ የሥራ ግንኙነት ነው ነው በት ኦውር ኢሽ ኢስ ዳት እናይል የእኛ ጉዳይ ግን አባይ ላለመተማመን ምክንያት መሆን የለበትም የሚል ነው አብሮ የመስራት የመተማመንና የመተባበር የጋራ ጥቅም አብሮ የማደግና ሁላችንም አሸናፊ የምንሆንበት መፍትሄ ጉዳይ እንዲሆን ነው የምንፈልገው ይህ ደግሞ ይቻላል ለዚያም እንሰራለን መጋጨት አያስፈልገንም ስድስት ሺህ ሜጋዋት ኃይል ካመነጨን በደጋማው መልካምድራዊ አቀማመጧ ምክንያት ኢትዮጵያ ከተጎናጸፈችው ጸጋ የሚወጣውን የውሃ ኃይል ማስተባበር ማቀናበርና ማገናኘት ከዚያም ሁላችንም ተጠቃሚ መሆን እንችላለን። ይህ ነው የሚፈለገው። ፊሲ ሱዳን ሱዳንን ብትመለከት በዚህ ግድብ ምክንያት የተገራ ውሃ ማግኘት ትችላለች። ከኢትዮጵያ ጋር ስትነጻጸር ሱዳን ለግብርና ልታውል የምትችለው በቂ ስፋት ያለው መሬት አላት። ይህም በራሱ ጸጋ ነው። ሱዳን ውስጥ በመስኖ የሚለማ ግብርና ካለ ከውጤቱ ሁላችንም ተጠቃሚ እንሆናለን ማለት ነው። በግብጽም እንዲሁ። በመሆኑም አብሮ የመስሪያ እንጂ የጸጥታና የደህንነት ጉዳይ አድርገን እንድንይዘው አል የኢትዮጵያ፣ የግብፅና የሱዳን የአባይ ምስራቅ ተፋሰስ ሀገሮች ህዝቦች በጋራ የምንለማበት ጉዳይ ነው። ማድረግ ያለብን አሁን በግምት መመራት አልፈልግም። ለጊዜው አሁን ባለው የግብፅ መንግስት ዘንድ የፖሊሲ ለውጥ አላየንም። ግብፃውያን እስረኞቹን አስመልክቶ ስላቀረቡት ጥያቄ ስ መልሶ ምንድን ነው? ኢን ኤኒ ፎርም አር ኖት ይህ ባለፈው መንግሥት የተዘጋ ጉዳይ ይመስለኛል። አየህ፣ የሽብር ፈጠራ አድራጎቶች በማንኛውም መልክ ቢሆኑ አይመከሩም፣ ተቀባይነትም የላቸውም። የኢትዮጵያ ፍርድ ቤት የቀድሞውን የግብፅ ፕሬዝደንት ለመግደል በሞከሩት ላይ የሞት ቅጣት ፈርዶባቸዋል። ይህ ባለፈው መንግሥት የተዘጋ ጉዳይ በመሆኑ በዚህ ወቅት የምንመለስበት ምክንያት የለም። ፕሬደሰሰርህ ን ቶክድ አድማይሪንግሊ ኦፍ ዘ ቻይኒዝ ሲስተም ኤንድ ቻይና አዝ የቀድሞ ጠቅላይ ሚኒስትር ብዙውን ጊዜ ቻይናን በኢኮኖሚ እምርታ እያሳየቻለች እያሉ በአድናቆት ይገልጡ ነበር። ምዕራባውያን አገሮችን ደግሞ እየወደቁ ያሉ ኃይሎች ሲሉ በመግለጽ ነቅፈ ያሰሙ ነበር። ኢህአደግ ከቻይና ኮሚኒስት ፓርቲ ጋር ስላለው ቅርበት በሰፊው አስታውቀዋል። ምዕራባውያን ኢኮኖሚያቸው እየወደቀ ነው፣ ኢትዮጵያ በርዕዮተ ዓለም ቅርበት ካላትና ታዳጊ የኢኮኖሚ ኃይል እየተባለች ካለችው ቻይና ጋር ግንኙነቷን ማጠናከር ይሻላታል ብለው ያምናሉ። ስ ከሁሉም በፊት ከሀገሮች ጋር ያሉን ግንኙነቶች የሚመሰረቱት በርዕዮተ ዓለም ላይ አይደለም ከግንኙነቶቹ በምናገኛቸው ጥቅሞች ላይ እንጂ። እንዲሁ አይነት ጥያቄ ከዚህ በፊትም ጠይቀኸኝ የመለስኩልህ በተመሳሳይ መንገድ ነው። በመሆኑም ከዩናይትድ ስቴትስም ከቻይናም ጋር ያሉን ስትራቴጂካዊ ግንኙነቶች ናቸው። ስትራቴጂክ ፓርትነርሺፕ ሃዝ ኢትስ ኦን ዳይሜንሽን ወን ዩናይትድ ስቴትስ ይህ ስትራቴጂካዊ ግንኙነት ተነጥሎ የተወሰደን ሀገር ባነሳህ ቁጥር የራሱ የሆኑ ደርዞች አሉት። ዩናይትድ ስቴትስ ከኢትዮጵያ ጋር በምጣኔ ሀብት ልማት በኩል በጣም የቅርብ አጋር ነች። በተለይ ግብርናን፣ የጤና ዘርፍና ሰብአዊ ድጋፍን በመሳሰሉ ጉዳዮች ላይ ይህ ድጋፍ ግዙፍ ነው። ለዚህ ድጋፍ ደግሞ የዩናይትድ ስቴትስ ህዝብና መንግስትን እናመሰግናለን። በአካባቢያችንና በዓለም አቀፍ ደረጃም ሰላምና ጸጥታን በሚመለከት ስትራቴጂካዊ ወዳጆች ነን። የሀያዎቹን ከበርቴ ሀገሮች፣ የስምንቱን ሀያላን ሀገሮች በመሳሰሉት መድረኮችም ላይ ፍትህ የሰፈነበት ተመጣጣኝ ክፍፍል ያለበት ዓለም እንዲኖር በአየር ንብረት ለውጥና ሌሎችም ጉዳዮች ላይ አብረን እንሰራለን። በመሆኑም ከዩናይትድ ስቴትስ ጋር ባለን ግንኙነት ዓለም አቀፍ አካባቢያዊና የሁለታችን የሆኑ የጋራ ስራዎች አሉን። ሰከንድ ቻይና ኢዝ አወር ስትራቴጂክ አላይ ኢንተርምስ ኦፍ ሰፖርቲንግ አስ ኢን ኢንፍራስትራክቸር ዴቨሎፕመንት ኢንቨስትመንት ሁለተኛ ቻይና ቻይና ስትራቴጂያዊ ወዳጃችን ነች። በመሠረተ ልማት በመዋዕለንዋይ ታግዘናለች። ብዙ የውጭ ቀጥተኛ መዋዕለንዋይ ከቻይና ወደ ኢትዮጵያ እየገባ ነው። በነገራችን ላይ ከዩናይትድ ስቴትስ እና ከአውሮፓ የሚመጣውም የውጭ ቀጥተኛ መዋዕለንዋይ ፍሰት ጨምሯል። ይህንን በተመለከተ እኛ ለርዕዮተ ዓለም ጨርሶ አይን የለንም። ከሀገሮች ጋር ግንኙነቶችን እንድንመሠርት የሚያደርጉን ለህዝባችን የሚጠቅሙ ለሀገራችን የሚጠቅሙና የብሔራዊ ጥቅም ጉዳዮቻችን ናቸው። ዲፕሎማሲያችን ግልጽ ነው። ዲፕሎማሲያችን የውጭ ግንኙነቶቻችን ድብቅ ነገር የላቸውም። መሠረታቸው ርእዮተ ዓለም አይደለም። አወር ፓርቲ ሃዝ ቨሪ ክሎስ ታይስ ዊዝ ዘ ኮሚኒስት ፓርቲ ኦፍ ቻይና ቢኮዝ ዊ ሃቭ ኤሪያስ ዌር ዊ ካን ለርን ፍሮም ዘ ወርክ ፓርቲያችን ከቻይና ኮሚኒስት ፓርቲ ጋር የቅርብ ትስስር አለው፣ ምክንያቱም ከቻይና ኮሚኒስት ፓርቲ እያከናወነ ካለው ልንማራቸው የምንችላቸው አካባቢዎች አሉ። በአጭሩ እኛ ያለን ፖሊሲ ሕዝብን መሠረት ያደረገና ልማትን ማዕከል ያደረገ ነው። በዚህ አካባቢ እታች ወርዶ በመሥራት የቻይና ኮሚኒስት ፓርቲ ልምድ አለው። በመሆኑም እንዲህ አይነቱን አያያዝ ከቻይና እንማራለን። ይህ ማለት ግን ርዕዮተ ዓለማችን ከቻይናው ጋር ተመሳሳይ ነው ማለት አይደለም። ከሁሉም ሀገር ከሁሉም ፓርቲ የምትማራቸው የተሻሉ ልምዶች እንደምታውቀው እኛ ተራማጅ ግራዘመን ፓርቲ ነን። እኛ ከቻይና ጋር ብቻ ሳይሆን ከጀርመኑ ሶሻል ዴሞክራቲክ ፓርቲም ጋር በዚሁ ግራዘመን አመለካከታችን ምክንያት እንሰራለን። ከኤንሲ ጋር እንሰራለን። ከሌሎችም የአውሮፓ ሶሻል ዴሞክራቲክ ፓርቲዎች ጋር እንሰራለን። ከእንግሊዙ ሌበር ፓርቲም ጋር እንሰራለን። ከአንዱ ወይም ከሌላው ትማራለህ። ዊ ፊል ዛት ዊ ሃቭ አወር ኦውን ዩኒክ አይዲዮሎጂ ኢን ኢትዮጵያ ዊች ኢዝ ዩ ኖው አወር ኦውን አውር ናሽናል ባት እኛ ኢትዮጵያ ውስጥ የራሳችን የሆነ ርእዮተ ዓለም እንዳለን ነው የሚሰማን። የራሳችን ነው፣ ብሔራዊ ነው። ይሁን እንጂ ከአንዳንዶች ወይም ከሌሎች ጋር ተመሳሳይ ጎኖች ሊኖሩት ይችላሉ። ለፓርቲያችን የሚጠቅሙ ሆነው የምናዘምባቸው ጉዳዮች ካሉ እንማርባቸዋለን፣ ልምድ እንቀስምባቸዋለን። እንዳለን እንወስደዋለን ማለት ግን አይደለም። ከራሳችን ሁኔታ ጋር ማዛመድ የምንችልበትን መንገድ እንፈልጋለን፣ በሀገር ደረጃ፣ በፓርቲ የውስጥ አሰራሮችም ውስጥ በዓለም ውስጥ ካሉ ሶሻሊስት ዓለም አቀፍ አባል ከሆኑ ፓርቲዎች ጋር ሁሉ መስራት እንፈልጋለን። በአውሮፓ፣ በዩናይትድ ስቴትስ፣ በቻይናና በሌሎችም የዓለማችን አካባቢዎች አሉ።